የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ በአፍሪካ ውስጥ ግጭቶችን የሚያስነሱ ችግሮችን ከመሰረታቸው ለማስቆምና አህጉሪቱ የኮሮና ቫይረስ ወረርሽኝ ጥሎት ከሚሄደው ጠባሳ እንድታገግም ለማገዝ በሚቻልባቸው መንገዶች ዙሪያ ውይይት ጀምረዋል። ይህንን ውይይት አስመልክቶ በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ ትላንት በኢንተርኔት ላይ ለጋዜጠኞች መግለጫ ሰጥተዋል። መግለጫውን የተከታተለችው ስመኝሽ የቆየ ተከታዩን ዘገባ ታስደምጠናለች። ትላንት በድህረ ገጽ አማካኝነት መግለጫ የሰጡት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ግሪንፊልድ አሜሪካ ከአፍሪካ ጋር ያላትን ግንኙነት ለማጠናከር የምታደርጋቸውን ጥረቶች ያብራሩ ሲሆን የባይደን አስተዳደር በተለይ በኢትዮጵያ ትግራይ ክልል ውስጥ ያለውን ግጭት ለማስቆም ላለፉት አምስት ወራት በቅርበት ሲከታተል መቆየቱን ተናግረዋል። President Biden sent uh, his own emissary to Ethiopia. Senator Coons went out to meet with and, and try to engage with the government on the situation. ፕሬዚዳንት ባይደን የራሳቸውን ልዩ መልእክተኞች ወደ ኢትዮጵያ ልከዋል። ሴናተር ኩንስ ወደ ኢትዮጵያ ተጉዘው ከሀገሪቱ መንግስት ጋር ስላለው ሁኔታ ተነጋግረዋል። ጄፍ ፊልትማን ኢትዮጵያን ጎብኝተው አሁን መመለሳቸው ነው። እኔም ቢሆን ኒውዮርክ ሆኜ ሁኔታውም በቅርብ ነው የምከታተለው ጉዳዩ በአጀንዳ ተይዞ በጸጥታው ምክር ቤት እንዲታይ ወትውቼ መግለጫ በምክር ቤቱ እንዲወጣ አድርጌያለው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአፍሪካ ውስጥ የሚከሰቱ ግጭቶችን ከስር መሰረታቸው ለማስወገድ በሚቻልባቸው ሀሳቦች ላይ ዛሬ በጀመረው ውይይት ውስጥ ኢትዮጵያ በአጀንዳ ደረጃ አልተካተተችም። ሆኖም ግን የምክር ቤቱ አባላት በማንኛውም ሰዓት የኢትዮጵያን ጉዳይ ማንሳትና በአጀንዳ እንዲያዝ መጠየቅ እንደሚችሉ የገለጹት አምባሳደር ግሪንፊልድ ዩናይትድ ስቴትስ ከምክር ቤቱ ቋሚና ተለዋዋጭ አባላት ጋር በኢትዮጵያ ጉዳይ ላይ እንደሚነጋገሩ ጠቁመዋል በትግራይ ክልል ስለሚደርሱ የሰብአዊ መብት ጥሰቶች ጥቃቶችና እንግልቶች ዙሪያ በሚወጡ ሪፖርቶች ላይ ያለንን ስጋት ገልጸናል በከፍተኛ ደረጃም ኮንነነዋል ያሳለፍናቸው መልእክቶች በሙሉም እንዲደርሱ አድርገናል አምባሳደር ግሪንፊልድ አክለው የኤርትራ ወታደሮች ከኢትዮጵያ እንዲወጡ ለማድረግ ዩናይትድ ስቴትስ ከኤርትራ መንግስት ጋርም እየተነጋገረች መሆኑን አስታውሰዋል። በድረ ገጽ በተካሄደው በዚሁ መግለጫ ላይ ከኢትዮጵያ በተጨማሪ ዩናይትድ ስቴትስ በሞዛምቢክና በቻድ ውስጥ የሚታዩትን አለመረጋጋቶች ለማርገብ ስለምታደርጋቸው ጥረቶች አምባሳደር ግሪንፊልድ አስረድተዋል። የሞዛምቢክ መንግስት ጥቃት አድራሾችን ለማስቆም እና ህብረተሰቡን ከጥቃት ለመከላከል የሚያደርገውን ጥረት ዩናይትድ ስቴትስ እያገዘች መሆኑንም ጠቅሰዋል። በተመሳሳይ በዓለማችን ላይ እጅግ የከፋ የምግብ እጥረት ባለባቸው እንደ ደቡብ ሱዳን፣ የመንና ሰሜን ናይጄሪያ የመሳሰሉ ሀገሮች ጥቃት አድራሾች ረሃብን እንደ ጦር መሳሪያ መጠቀም እንዲያቆሙ አሜሪካ ጥረት ስታደርግ መቆየቷንና አሁንም ቅድሚያ የምትሰጠው ጉዳይ ሆኖ እንደሚቀጥል አምባሳደር ግሪንፊልድ የተናገሩ ሲሆን፣ በተለይ በሴቶችና ልጃገረዶች ላይ የሚደርስን ጥቃት ማስቆም አሜሪካ ቅድሚያ የምትሰጠው ጉዳይ መሆኑን ጠቁመዋል። በናይጄሪያ ህጻናት ላይ የሚደርሰው ጠለፋ እንቅልፍ የሚነሳኝ ጉዳይ ነው ያሉት አምባሳደር ግሪንፊልድ የናይጄሪያ መንግስት ለህጻናት የተሻለ ጥበቃ ማድረግ እንዲችል እየጣሩ መሆናቸውንም ለጋዜጠኞች አብራርተዋል። የኮሮና ቫይረስ በአፍሪካ አህጉር ላይ የደረሰውን ከፍተኛ ጫና ሀገራት መቋቋም እንዲችሉ ማገዝ ሌላው የጸጥታ ምክር ቤቱ ዛሬ የሚያነሳው ጉዳይ ሲሆን የባይደን አስተዳደር ወረርሽኙን ለመግታት ለሚያደርገው ጥረት የሚረዳ 80 ሚሊዮን ክትባት በመጭወር ለ። ለገስ ቃል መግባቱን አምባሳደር ግሪንፊልድ ገልጸዋል። ለአሜሪካ ድምጽ ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ።